በዘንድሮ የአካባቢና የከተማ ምክር ቤቶች ምርጫ አለመሳተፋችን ትክክል መሆኑን በግምገማ አረጋግጠናል ሲሉ 33ቱ ተቃዋሚ ፓርቲዎች ያቋቋሙት ኮሚቴ ሊቀመንበር አቶ አስራጣሴ አስታወቁ። ሊቀመንበሩ ለቪኦኤ ሲናገሩ የፓርቲዎቹ የጋራ አቋም እንደሚቀጥልና በ2007 ዓ ም አገር አቀፍ ምርጫ እንዲያውም በጋራ ምልክት ለመወዳደር እንደሚፈልግ አብራርተዋል። አቶ አስራትን አዲስ አበባ ላይ ያነጋገራቸው ዘጋቢያችን እስክንድር ፍሬው ተከታዩን ልኳል። የዘንድሮው የአካባቢና የከተማ ምክር ቤቶች ምርጫ ሚያዝያ አስራ ሶስት ቀን የተጠናቀቀ ቢሆንም የየራሳቸውን ግምገማ ያካሄዱ አካላት የተለያየ አስተያየት መስጠታቸውን ቀጥለዋል። ምርጫው ሰላማዊና በርካታ ሕዝብ የተሳተፈበት እንደነበር የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ ይታወሳል። የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ተመሳሳይ ሀሳብ አንጸባርቀዋል። ምርጫው በምልአተ ሕዝቡ የነቃ ተሳትፎ ሰላማዊና ዲሞክራሲያዊ እንዲሆን መንግስት የሚጠበቅበትን ሁሉ በተሻለ ሁኔታ ተወጥቷል ነው ያሉት። በመሆኑም ምርጫው በተቀመጠለት ግብ መሰረት ሰላማዊ፣ ዲሞክራሲያዊና በሕዝቡ ዘንድ ተአማኒነትን በማረጋገጥ ተከናውነዋል ሲሉም አክለዋል። አቶ ኃይለማርያም ከምርጫው በፊት የመወዳደሪያ ሜዳው ይስተካከል በሚል በአንድ ላይ የተሰባሰቡትና 18 ጥያቄዎችን ለኢትዮጵያ ብሔራዊ ምርጫ ቦርድ ያቀረቡት ፓርቲዎችም የምርጫውን ሂደት በትናንትናው እለት ገምግመዋል። 18ቱም ጥያቄዎች በቦርዱ ተቀባይነት አለማግኘታቸውን ተከትሎ በምርጫው ላለመሳተፍ መወሰናቸውን ያስታወሱት ፓርቲዎቹ ያቋቋሙት ኮሚቴ ሊቀመንበር አቶ አስራጣሴ ያውሳኔ ትክክል እንደነበር በግምገማችን አረጋግጠናል ብለዋል። ረጋ ባለ መንገድ ገምገምነዋል። ምርጫው ከተጠናቀቀ በኋላ በመጀመሪያ በኮሚቴ ደረጃ ነው። ኮሚቴው ግምገማ አካሄደ። ኮሚቴው የደረሰበትን ግምገማ ይዞ ደግሞ ለአብይ ኮሚቴው ትናንት እሁድ ግምገማ አካሄዷል። በዚህ ግምገማ እንግዲህ የተደዳ ነው። ሁለት ቁልፍ ጉዳዮች ናቸው። አንደኛ ለምርጫው ነጻ ፍትሃዊና ታማኒነት አስፈላጊ ናቸው ብለን ያቀረብናቸው አስራ ስምንት ጥያቄዎች ለምርጫ ቦርድ ያቀረብናቸው ናቸው። በግልባጭም ለሌሎችም ያሳወቅናቸው ጥያቄዎቻችን በጣም ትክክልና ተገቢ እንደነበሩ አንድ ለመረዳት ችለናል። ሁለተኛ ደግሞ ለምርጫ ቦርድ ያቀረብናቸውን ጉዳዮች ላይ ሳንዋይ መፍትሄ ሳያገኙ ምርጫ አንገባም ብለን መወሰናችንን በጣም ትክክል መሆኑን ለመረዳት ያስቻለን በምርጫው ያልተሳተፉት ተቃዋሚ ፓርቲዎች ከዚህ ውሳኔያቸው ምን እንዳተረፉም አቶ አስራት አብራርተዋል። በመጀመሪያ ደረጃ አተረፍን የምንለው ኢህአዲግ ነጻና ፍትሃዊ ምርጫ ተአማኒ ምርጫ ሊያካሄድ የማይችል አካል መሆኑን ለሕዝብ በግልጽ ለማስረዳት ሕዝብም በዚህ ሁኔታ ላይ ግንዛቤ እንዲይዝ አድርገናል ብዬ አስባለሁ። በሌላ በኩል ደግሞ እነዚህ ሃያ ሰላሳ ሦስቶቹን ፓርቲ እንዳውም ሲያን አሁን እንደገና ትላንትና ፈርሞ የዚህ የስብስቡ አካል ሆኗል። ሀያ ዘጠኝ ናቸው የፈረምነው ሀያ አራት ነን። አራተኛ ሆኗል ሲያን። በዚህ ምንድን ነው እንግዲህ ያደረግነው ይሄ ሰላሳ ሶስቱ ብለን የምንጠራው እንደ ብራንድ ስለሆነ ነው። ስም እናወጣለን። ቅርብ ጊዜ ስብስብ አብሮ መቀጠል የሚያስችለው ፍጹም የመተማመን አብሮ የመስራት የጋራ አቋሙ ጠንካራ መሆኑን ከዚህ ችግር በመውጣት አንድ የተጠቀመበት ነው ብለን እናምናለን። በተረፈ ግን ከዚህ ተነስተን የሚቀጥለው ምርጫ 2007 ምርጫ እንዴት በምን ሁኔታ ልንጋፈጠው እንደምንችል ብዙ ያየናቸው ነጥቦች አሉ። የሚቀጥለው ምርጫ ሚል አንስተ ላቱ 2007 የሚካሄደውን ሀገር አቀፍ ምርጫ አብራችሁ ነው በሂደቱ የምትጓዙት? 24ታችሁ የፈረማችሁት ፓርቲዎች በጣም ተስማምታችኋል? አቋም ይዛችኋል? ረዲ በአቋም ደረጃ አቋም ይዘናል። ነገር ግን ትላንትና ያ ጊዜያዊ ኮሚቴ የነበረው ወደ ቋሚ ኮሚቴነትም እንዲሸጋገር በድጋሚ ተመርጧል። ያ ኮሚቴ ስራውን እንዲያካሄድ ጊዜ ተብሎ አይጠራም። ትላንት በተካሄደው ተመልሶ በቋሚነት የተመረጠ ስለሆነ ለሚቀጥለው ስድስት ወር ያገለግላል እና አንዱ በሚቀጥለው ግንቦት 11 ቀን ስብሰባ ጠርተናል። በዛ ስብሰባ ላይ የሚቀርበው ልክ አሁን ያነሳቸው እነዚህ 24 የፈረሙ ፓርቲዎች እና ምናልባትም ወደፊት ሚጨመሩ ፓርቲዎች እንዴት ነው 2007ን ምርጫ የሚሳተፉት ከዛ በፊት መሰረታዊ ጥያቄ የአብሮ እምነት መስራት ማለትም ፕሮግራም የማቀራረም ከዛም ብሎ ወደ ውህደት የመሄዱ የአንድነት ጥያቄ የሚያሳይ፣ በሁለተኛ ደረጃ ደግሞ ህዝብን በተገቢ ሁኔታ ለማንቀሳቀስ የሚያስችል ስልት የሰላማዊ ስልቶችን አሟርጦ መጠቀም ለምሳሌ ከመንግስት ጋር ድጋፍ የመንሳት የስራ ማቆም ሰላማዊ ሰልፍ፣ ጥሪ ሌሎቹንም ሰላማዊ ትግሎች የሚሰጡትን እድል ለመፈተሽ አንድ ጽሁፍ የትግል አቅጣጫ የሚያሳይ እንደ ስትራቴጂክ ፕላን እንዲዘጋጅና ለግንቦት አስራ አንድ እንዲቀርብ ተወስኗል። እንግዲህ በዛ ሁኔታ እንቀጥላለን ብዬ ተስፋ አደርጋለሁ። በ2007 በሚካሄደው ሀገር አቀፍ ምርጫ ላይ በምን መልኩ እንደምትሄዱበት ልትነጋገሩ ዝግጅት ላይ ናችሁ? አዎ፣ አንድ ነገር በድፍረት ማለት ይቻላል። አብረን የምንሰራ ከሆነ አብረን በአንድ ምልክትና በአንድ አባል ካልገባን በስተቀር እርስ በእርስ ድምፅ የምንነጣጥቅ ከሆነ አብሮ መስራት የሚባል ነገር ነው ለማለት አይቻልም። ዞሮ ዞሮ አንድ አቋምና በአንድ ምልክት በ2007 መወዳደር ካልተቻለ ውጤቱ የአብሮ መስራት ውጤቱ በግማሽ የሚቀንስ ነው የሚመስለኝ። አሁን እየተደረጉ ያሉ ውይይቶቻችሁ አቅጣጫም ይሄ ነው? ይሄ ነው ከህዝቡም ህዝባዊ ስብሰባን በጠራንበት ወቅት ያገኘነው ግብረ መልስ ፊድባክ። ትላንትናም በደረግነው የመጀመሪያው በቋሚ አቢይ ኮሚቴው ስብሰባ የተነሳው ይሄ ነው። የህዝብ ጥያቄ አብራችሁ ሆናችሁ፣ አንድ ሆናችሁ ትግሉን እስካልመራችሁ ድረስ በተበታተነ ሁኔታ የትም ሊደርስ አይችልም የሚል ነው። ስለዚህ ይሄንን በከፍተኛ ደረጃ እየተንጸባረቀ ነው። እንዳውም በአንድ ወቅት በአንድ ስብሰባ ላይ በአቢይ ኮሚቴው ስብሰባ ላይ ሰላሳ ሦስቱ ማህተም ወደ አንድ ማህተም መለወጥ አለበት የሚል እንደ መርህም እየተነሳ ያለ ጉዳይ ነው። አቶ አስራት አምኖ ማመሰግን ስለጊዜ። እኔም አመሰግናለሁ ስለተሰጠን እድል። የፓርቲዎቹ የምርጫ ግምገማ ውጤት ይፋ የሚደረገው ነገ ጠዋት በመኢአድ ጽሕፈት ቤት በሚሰጠው መግለጫ እንደሆነም አቶ አስራት አስረድተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።